ግጭት ከተቀሰቀሰበት የኦሮሚያ ክልል ቡኖ በደሌ ጮራ ወረዳ የተፈናቀሉ ነዋሪ ንብረታቸው ተቃጥሎ ሸሽተው ወደ መጠለያ መግባታቸውን ገልጸው አሁን በአብዛኛው ቦታ መረጋጋት ቢታይም በአንዳንድ ቦታዎች ግን አሁንም ግጭቶች አሉ ብለዋል። የተፈናቀሉትን መልሶ በማቋቋም ሥራ ላይ የተሰማሩ አንድ የሀገር ሽማግሌ በበኩላቸው እንዲህ ያለ ግጭት ከዚህ ቀደም አንድም ጊዜ አጋጥመውን አያውቅም። በአስቸኳይ ወደ ቀደመው ሰላማዊ ግንኙነታችን ልንመለስ ይገባል ብለዋል። የአካባቢው አስተዳደር በግጭቱ የተፈናቀሉ ሰዎችን መልሶ ለማቋቋም ውይይት እየተደረገ መሆኑን ገልጸው፣ በጊዜያዊ መጠለያ ውስጥ ላሉት ለዕለት የሚያስፈልጋቸው ነገር ሁሉ እየተሟላ ነው ብለዋል። የኦፌኮና የአርና ፓርቲ አመራሮች ደግሞ ይህ ችግር የኢህአዴግ ውጤት ነው ካሉ በኋላ የኢትዮጵያ ሕዝብ ከኢህአዴግ በፊትም በጋራ ይኖር ነበር፣ በኢህአዴግ ጊዜም በጋራ እየኖረ ነውና ይህ የአብሮነት ግንኙነቱ እንዳይጎዳ ኢህአዴግ ከፍተኛ ጥንቃቄ ማድረግ አለበት ብለዋል ሲሆን ግርማ ዝርዝሮ አላት። ሰሞኑን የእርስ በርስ ግጭት ተቀስቅሶበታል የተባለው የቡኖ በደሌ ዞን አምስት ወረዳዎች ሁኔታን ለማጣራት ያነጋገርናቸው ሰዎች ደጋግመው እንደገለጹት በእነዚህ ወረዳዎች ውስጥ ባሉት ቀበሌዎች ከሀምሳ አመታት በላይ በሰላም ተጋብተው ተዋልደው ደስታና ሀዘናቸውን በጋራ ተካፍለው ስለመኖራቸው ይናገራሉ። በአካባቢው የኦሮሞ ማህበረሰብ ተወላጆችና የሌላ በርካታ ማህበረሰብ ተወላጆች በእርሻና በንግድ ስራ ተሰማርተው ይኖራሉ። የአካባቢው ነዋሪዎች፣ የሀገር ሽማግሌዎችና የመንግስት ባለስልጣናት እንደሚናገሩት ባለፈው ሳምንት በዞኑ የተለያዩ ወረዳዎች የተቃውሞ ሰልፎችና እንቅስቃሴዎች ነበሩ። ሰልፎቹ ከዚህ ቀደም በተለያየ የኦሮሚያ ክልል ሲደረጉ እንደነበሩት መብትን የሚጠይቁ መፈክሮችን የያዙ ነበሩ። በአንዳንዶቹ ወረዳዎች ሰልፎቹ በሰላም ተጠናቀው ነበር። ነገር ግን ከእሮብ ጥቅምት ስምንት ቀን ጀምሮ የተደራጁ የሚመስሉ ወጣቶች የሚመሩት ሰልፍ ሁኔታዎችን ወዳልተፈለጉ እንቅስቃሴ መሩት ይላሉ። አቶ ታደሰ አመራ በጮራ ወረዳ በጌፍዲ ጌጆ ቀበሌ ነዋሪ ነበሩ። አሁን በረብሻው ምክንያት ንብረታቸው ተቃጥሎ ጮራ ወረዳ ውስጥ መጠለያ እንደሚገኙ ገልጸውልኛል። ቤተሰቦቻቸው ከጎንደር አካባቢ የመጡ ቢሆንም እርሳቸው ተወልደው ያደጉት ኢሊባቡር ውስጥ እንደሆነ ይናገራሉ። ግጭቱ እንዴት እንደተፈጠረም ያስረዳሉ። የተፈጠረው ያው ገና ሰላም አተቀመጥንበት በግርግር መጥቶ በቃ ገንዘባችን ተዘረፍን፣ ቤታችን ተቃጠለብን፣ በቃ ህይወታችንን እናመልጣለን ብለን ወደ ጫካ ገብተን አሁን ህግ ደርሶልን ወደ ጮራ ወረዳ መጥተናል። መጠለያም ስለሌለን ብርድ ምናምንም የለን ስለሌለን እንዴት ብለን ብለን ገንዘቦቻችንን ንብረታችንን የቆሙትን ማለት ነው እንስሳ ከብቶችን እነሱን ጥለን ወደ ጫካ የገባ ነው። የዞኑ አስተዳደር በትላንትናው እለት በሰጠም መግለጫ በአጠቃላይ በአምስቱ ወረዳዎች የአስራ ሁለት ሰው ህይወት መጥፋቱን ይፋ አድርገዋል። ከዚህ ውስጥ የሁለት ሰው ህይወት የጠፋው አቶ ታደሰ አመራ በሚኖሩበት በጮራ ወረዳ ሲሆን በአጠቃላይ ሀምሳ ሁለት መኖሪያ ቤቶች መቃጠላቸውንም አስታውቋል። አቶ ታደሰ አርሶ አደር እንደነበሩ ይናገራሉ። አገራችን ያው ብዙውን ጊዜ የሚመረተው ቡና ነው። በቡና ነው የምንጠቀመው። ቡናችን ተቃጥሏል። የቤት ቁሳቁሳችን፣ ሶፋችን፣ በራችን ተሰብሮ ተፈልጦ ተቃጥሎ ነው ያለው ብራችን ደግሞ የተወሰነ ብር ያስቀመጥነው ብር ተዘርፈናል። አቶ ታደሰም ሆኑ ሌሎች ያነጋገርናቸው ሰዎች የሚገልጹት ግጭቱ ድንገት ወደ ጥቃት መሸጋገሩን ነው። ከዚያም ወደ ብሔር መሰል ግጭት መቀየሩን ገልጸው፣ ነገር ግን የሞቱት ሰዎች የአካባቢው ተወላጆችን ጨምሮ የተለያየ ብሔር የያዙ ሰዎች መሆናቸውን ነው። ከዚህ ቀን በፊት አብሮ መኖራችንን የሚጎዳ ምልክት እንኳን አልነበረም፣ ይላሉ አቶ ታደሰ። በፊት ምንም ምልክት የለም። ሰላማዊ ሆነን በቃ አብረን እንውላለን፣ አብረን እንገባለን ጎረቤት የሆነው አብረን የጠጣ ነው አብረን ያደግነው ሚዜ ሆነው መን ዛሬ ባላንጋራ የሆነ ተደራጁ ኃይለኞች ናቸው እንጂ የህዝቡ የአባታችን ጓደኞች አይደሉም። እንደዚህ ያደረጉ አሁን የተወለዱ ከሰማንያ ሶስት ወዲህ የተወለዱ ናቸው። እንዲህ ያመጡ ከግጭቱ በኋላ ጫካ ውስጥ መቆየታቸውን እና አሁን ግን መጠለያ ውስጥ እንደሚገኙም ይገልጻሉ። አሁን ጦራ ወረዳ ያለን አዳራሽ ባዴ ከተማ አዳራሽ ገብተን የከተማው ህዝብ ተደራጅቶ እያበላን እያጠጣን ነው። ዛሬ ከትናንት ሻል ያለ ቀን ነው ብለዋል። ከመጀመሪያው አንስቶ ትናንትና የገባነው ከምሽቱ በሰባት ሰዓት ነው። እናየው በቃ እኛም ትንሽ ተረጋግተን ህይወታችንን እያወቅ ነው ያለ ነው። ደግሞ ከዛሬ ውሎም ያው አንድ ሰው ጠፋብን እንጂ ከትናንት በሰው ጋሬ ትንሽ ሻል ያለ ይመስለናል። ትቋቋማላችሁ ብሎ ቃል የገባልን የለም፣ ነፍሳችሁን መጀመሪያ እናድናለን ብሎ ነው ቃል የገቡልን። አሁን አቶ መህዲ ጀማል በጮራ ወረዳ ኩምባቤ ቀበሌ ውስጥ የሚኖሩ አዛውንት ናቸው። ከቀናት በፊት የአካባቢው ነዋሪ መንግስት ላይ ያለውን ተቃውሞ አሰምቶ በሰላም ወደ ቤቱ ገብቶ እንደነበር ይገልጻሉ። ከሌላ ወረዳ ነው ወደኛ ወረዳ የተዛመተው። ዳርዳር ላይ ያሉ ገጠር ከተሞች ማለት ነው እና በትንሽ በተወሰኑ ቀበሌዎች ላይ ምንም በማይታወቅ መልክ ነው የሰው ቤት ዘረፋ፣ ሰው መጎዳዳ ተጀምረው። እኔ የምለብቀው ነገር የለም፣ በእውነት ልንገርሽ፣ እስከ ዛሬ ድረስ እኛ እንደዚህ አይነት ነገር ማንም ብሔረሰብ ከማንም ብሔረሰብ ጋር ተነካክቶ አያውቅም። ይሄ ወረዳ በኦሮሚያ ውስጥ ትልቅ ተመስል ከምሳሌ የሚሆን ከተማ ኦሮሞ ከአማራ ተጋብቶ ጉራጌው ከኦሮሞ ተጋብቶ፣ በሰርግ በሀዘን እንደ ምሳሌ ትልቅ ወረዳ አለ። ወደ ከሌላም ሰው ማጣራት ያለች ትልቅ ምሳሌ ያለው አገር ነው፣ ትልቅ ቦታ ያለው አገር ነው። እንደ ምሳሌ ጾራ የሚወራ ወረዳ ነው። እንደዚህ አይነት ታሪክ ያለን ህዝቦች ነን። ይህ ቦታ እንደዚህ አይነት ባልታወቀ ኃይል በምንነቱ በማይታወቅ ሁኔታ የተከሰተብን የተፈጠረብን ነገር ነው እንጂ እኛ ከሌሎች ጋር ስንከላከለ የነበርን እንጂ እስከ ዛሬ ደርስ እንዲህ አይነት ነገር በወረዳችን ተከስቶም አያውቅም። ጉራጌ አለ ደቡብ አለ፣ የሌለ የለም፣ ሁሉም አለ። አሁን የትግራይ ተወላጆች እኔ እንደ ምሳሌ ሉሰደ ከቴ ልጅ ያገባለ ከአማራ ያገባለ ከጉራጃ ያገባለ እንደዚህ ነን። እኛዚህ ወረዳ ላይ በአብዛኛው እንደዚህ ነው። የለም ማንም ሰው ተነጣጥሎ ያለ የለም፣ በደንብ ነዋሪ አለ። እኛን ያሳደጉም ያሳደግናቸው አሉ። አሁንም ከጥንት ጥንት ጀምሮ ሪስላሴ ጀምሮ ማለት ነው። አሁን በዚህ ምክንያት የተፈናቀሉትን ሰዎች ለማቋቋም እና ግጭቱን ሙሉ ለሙሉ ለማብረድ እርሳቸውን ጨምሮ የሀገር ሽማግሌዎች እየተረባረቡ መሆኑን ይገልጻሉ። አሁን የተፈናቀሉት ሰዎች እዚህ አዳራሽ አለ፣ የከተማው አዳራሽ አንድ ሁለት መቶ የሚሆኑ ሰዎች ናቸው። እነሱም እዚህ ቀልስ ከቅርብ ቀበሌ ላይ ነው የመጡት። ያው ከኛ ትንሽ አንድ ሀያ ኪሎ ሀያ አምስት ኪሎ ሜትር ከከተማው የሚርቅ ቦታ ላይ ነው ያሉት። ከዛ ነው የመጡት። እነሱም ደግሞ የማቋቋም ስራ እየተሰራ ነው። የክልላዊ መንግስቱም የከፍተኛ ባለስልጣኖችን መጥተው ዛሬም ደግሞ ስብሰባ ታካሂዶ ከተማው ነዋሪ ወጥቶ እነዚህም ሰዎች ተንከባክቦ ወደ ቦታው መልሰን ዝግጅት ላይ ነው ያለ ነው። በእኛ በኩል ያለው ነገር ይሄ ነው። በዚህም ውይይት እያደረጉ መሆኑን አቶ መህዲ ጨምረው ተናግረዋል። ማንኛውም ወጣቶቻችን የማያውቀውን መክረን የተሳሳተውን መልሰን እዚህ ላይ ደግሞ ወሬ የሚያጋንኑትን የኦሮሞ እንደዚህ እናደረገ አማራ የሚያደርገ ብሎ የሚያጋንኑትን የሚያፋጅ እነሱን ደግሞ መክረን ምን ጥሩ መስራት አለብን። ወጣቶቻችንም ተረድተውናል። ማንም ብሔረሰብ ከማንም ብሔረሰብ ሊለየው የሚችል ማንም ሀይል የለም። አንድም የአንዱ አሸናፊ ሊሆን አይችልም። እኔ የምመክረው ተከባብረን ተዋደን የድሮ ፍቅራችንን ይዘን በሰላም መኖር አለብን። ይሄ ነው ትልቁ ነገር። እኔም መክረው የቡኖ በደሌ ዞንን የኮሚኒኬሽን ጉዳዮች ኃላፊ አቶ ላይኩን ተካልኝን ስለ ዛሬ ሁኔታ ጠይቄያቸው ነበር። አሁን ባለንበት ሁኔታ በአምስቱም ወረዳዎች ላይ ይሄ ሁከት ቃጠሎና የተለያዩ ችግሮች ቁሞ ነው ያለው። ተረጋግቶ ነው ያለው። አሁን እየሰራ ነው ያለ ነው። እኛም ከክልሉ መንግስት ጋርም ሆነ ከህዝባችን ጋር እየሰራ ነው ያለ ነው። ይሄ የተፈናቀለውን ህዝብ እንዴት ወደ ቀዬው መመለስ አለብን። የተከሰተው ችግር ደግሞ ቀጣይነት እንዳይኖረው እና ህዝባችን ወደ ቀደመው ቦታው እንዲመለስ ለመስራት ትጋት ላይ ነው ያለ ነው። ዞሮ ዞሮ ግን ችግሩ አሁን በተባለው መልክ በማህበራዊ ሚዲያ አንዳንድ የሚለቀቁ ነገሮች አሉ። ይህንን ለማጣራት ደግሞ እንደኛ እንደ ዞናችንም አለ በሚባለው ስፍራ ላይ በትክክል መረጃ ወስደን ነው የምናነሳው። ስለዚህ አሁን በየትኛውም ወረዳ በአምስቱም ወረዳ በከተማ ማለት ነው፣ በስድስተኛው በከተማውም ላይ በባለፈው ሳምንት ሲከሰቱ የነበረው ችግር እየተከሰተ እንዳልሆነ በእርግጠኝነት ማንሳት ይቻላል ማለት ነው። በአሁኑ ሰዓት ግጭቱን ሙሉ ለሙሉ ለማስቆም እና በየመጠለያ ላሉት የዕለት እርዳታ ለመስጠት ጥረት እየተደረገ መሆኑን ገልጸው፣ በቀጣይ እንዴት ይቋቋሙ የሚለው ላይ ርብርብ እየተደረገ ነው ብለዋል። በኢትዮጵያ የተጠናከረ የተቃውሞ እንቅስቃሴ መካሄድ ከጀመረ ሁለት ዓመት ሊሞላው ነው። በእነዚህ ጊዜያት ውስጥ እጅግ በርካታ ሁኔታዎች ተከስተዋል። ከነዚህም መካከል እርስ በርስ ግጭትና በድንበር አካባቢ የሚደረጉ ግጭቶች እዚህም እዚያም መሰማት ጀምረዋል። ይህ የቡኖ በደሌ ግጭትም የእነዚህ አካል ነው። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የተቃውሞ እንቅስቃሴውን አቅጣጫ ለማዞር እንዲህ አይነት ሁኔታ ሊፈጠር እንደሚችል አስቀድመን ስንጠቁም ነበር ይላሉ። አቶ ሙላቱ አያይዘው ገዢው ፓርቲ አሁንም ኳሷ በእጁ ላይ ነች፣ በአስቸኳይ የሕዝብን ጥያቄ በመመለስ ሁኔታውን ማቆም አለበት። የዚህ ሁሉ ቀውስ ተጠያቂው እርሱ ነው ይላሉ። ህዝብና ህዝብን ለማጋጨትና ስልቱ ጊዜ ለመውሰድ የተደረገ ነገር ነው። ይሄ ህዝብ የሚጠይቀውን እርስ በርሱ እዛው አካባቢ በአስታራቂነት ገብተሽ የዛን ጊዜ ወደ አንቺ የመጣውን ጥያቄ ጊዜ ትወስጃለች ማለት ነው። ይሄ ስልት ነው። ይሄ ህዝብ ገብቶት ይሄ ነገር መሆኑን ህዝብ ገብቶት እርስ በርሱ የሚያደርገውን ነገር ቢያቆም እንደነበረ ከዚህ በፊት አሁን ለምሳሌ የሶማሌና የኦሮሞ ስንት ስንት ጊዜ ከስንት ጊዜ ጀምሮ አብሮ ክፉና ደጉን ማንኛውንም ነገር መከራውንም ደስታውንም አብሮ ተካፍሎ የቆየ ህዝብ ነው፣ አብሮ የሚኖር ህዝብ ነው። የትኛው ጎሳ በየትኛው ላይ ተነስቶ ነው? ትንኮሳው እኮ በዚህ ብቻ አይደለም። አማራና ትግሬ፣ ትግሬና አፋር፣ አፋርና አማራ፣ ኦሮሞና ደቡብ፣ አሁንም ከበኒሻንጉል ጋር ጋምቤላ ጋር በየቦታ እኮ ትንኮሳው እየተካሄደ ነው። ስለዚህ የትንኮሳ ነገሩ ሲጠየቅ በድንበር ምክንያት ነው። ስንት አመት አብሮ የቆየ ህዝብ ድንበር ዛሬ አንስቶ ለጦር ለጦርነት የሚጋበዝበት ነገር የለም። እዚህ ሰሜን ሸዋ የተደረገው የድንበር አይደለም። ሰላማዊ ሰልፍ ሲደረግ የሆኑ ሰዎች ፍላጎት ያላቸው መኪና አሁን አስራ ስድስት መኪና ያካተሉት እዚህ ሰሜን ሸዋ ኦልሬዲ ይዘናል የእኛ ሰዎች ተባብሮ ይዞ ፖሊሲ እጅ ምርበራ ላይ ነው ያለ እና እነዚህን ሁሉ በየቦታው ሄዶ ትንኮሳ የሚያካሂዱት የታጠቁ ኃይሎች ናቸው ህዝብን የሚገሉት እንደዚህ አይነት ነገሮች ናቸው። የቀድሞ የአረና ትግራይ ፓርቲ ሊቀመንበርና የመድረክ ስራ አስፈጻሚ አቶ ገብሩ አስራት ይህ ቀውስ የኢህአዴግ ውጤት ነው ይላሉ። የኢትዮጵያ አሁን ያለበት ሁኔታ የደረሰ ከረጅም ሂደት በኋላ ነው። ፖለቲካው የተበላሸ የተበላሸ መጨረሻ አሁን ያለንበት ሁኔታ ላይ ደርሰናል። ስለዚህ የኢትዮጵያ ሁኔታ መፍትሄ ያገኝ ዘንድ በእርግጥ አሁንም ከአንድ ወገን በሚሰጥ መፍትሄ መልስ ሊሆነው አይችልም። በእኔ እይታ የሀገሪቱ ዜጎች የሀገሪቱ ህዝብ ተወያይቶ ተነጋግሮ ነው መፍትሄ ማምጣት ያለበት እንጂ የአንድ ወገን በተቃዋሚዎችም ቢሆን በአንድ ወገን ብቻ መፍትሄ የሚገኝ አይመስለኝም። ችግሩ ሁሉንም የዳሰሰ ስለሆነ ዘርፈ ብዙም መፍትሄ የሚሻለው ሁሉም አንድ በአንድ እየተመቱ እየታፈኑ አሁን ኢትዮጵያ ውስጥ ነጻ ሀሳብ ያለው ዜጋ በነጻነት የሚያስብ ተቋም ሲቪል ተቋም ይሆን ሚዲያ፣ እንዲሁም ፓርቲዎች የሌሉበት ሁኔታ ተፈጥሯል። እንግዲህ ኢህአዴግ ያፈራው በሀገራችን ውስጥ ይሄን ነው። አሁን እጅግ የሚያሳስበኝ ይሄ ዜጎች ተነጋግረው ተመካክረው በነፃነት በዚች ሀገር የሚበጃት ይሄ ነው ብለው መፍትሄ እንዳያጡ ለይሄ ነገር እንዳይፈጠር ረጅም ተጽዕኖ ረጅም ማሳደድ ረጅም መከፋፈል ተሰርቶ ቆይቷል። አሁን እንግዲህ ይሄ በሆነበት ሁኔታ በተለይ አንተን እጅግ በበረታበት ሁኔታ የተፈጠረው ነገር ግን ነው የጽንፍ ፖለቲካ ነው የማየው። ሁለቱም፣ የፖለቲካ ሰዎች የህዝብ ጥያቄዎች በርካታ ናቸው፣ ችግሮችም እንዲሁ ሰፊ ናቸው። በችግር ያልተጠቃ የህብረተሰብ ክፍል የለም ይላሉ። የኢትዮጵያ ህዝብ ከኢህአዲግ በፊትም አብሮ ነበር፣ በኢህአዲግ ጊዜም አብሮ አለ ዛሬና ነገም አብሮ መኖሩን ሊጎዳበት ከሚችል ነገር ሊጠነቀቅ ይገባል ብለዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።